Voice of a man! ባለፈው ሳምንት የእርዳታ ቁሳቁሶችን ጭነው ወደ ትግራይ ክልል ተንቀሳቅሰዋል የተባሉ ተሽከርካሪዎች በጸጥታ ችግር ምክንያት ከመንገድ መመለሳቸውን የኢትዮጵያ መንግስት አስታወቀ። የኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ ለአሜሪካ ድምጽ በሰጡት ማብራሪያ ተሽከርካሪዎቹ የህወሀት ታጣቂዎች የአባላ መስመርን ዘግተው በከፈቱት ተኩስ ምክንያት ጉዟቸውን አቋርጠው መመለሳቸውን ተናግረዋል። በአንጻሩ የትግራይ ክልል በውጭ ግንኙነት ቢሮ አስተባባሪ መሆናቸውን የሚናገሩት በካናዳ የሚገኙት አቶ ዮሐንስ አብርሃ ወደ ትግራይ የተንቀሳቀሱ የእርዳታ ቁሳቁሶችን የጫኑ ተሽከርካሪዎች እንደሌሉ ለአሜሪካ ድምጽ ተናግረዋል። ዶክተር ለገሰ ጉዞ ጀምረው የተመለሱት ተሽከርካሪዎች የየትኛው ድርጅት እንደሆኑ ባይገልጹም የዓለም ምግብ ፕሮግራም ተሽከርካሪዎች በጸጥታ ስጋት ምክንያት ከሰመራ እንዳልተነሱ ተቋሙ ለአሜሪካ ድምጽ ገልጿል። ኬኔዲ አባተ ዝርዝሩን ያሰማናል። የኢትዮጵያ ውጭ ጉዳይ ሚኒስቴር ባለፈው ሳምንት ባወጣው መግለጫ መጋቢት 8 2014 ዓ ም ምግብ ነክ ቁሳቁሶችን የጫኑ 20 የጭነት ተሽከርካሪዎችና ነዳጅ የጫኑ ሶስት ተሽከርካሪዎች ከሰመራ ወደ መቀሌ መንቀሳቀስ መጀመራቸውን መግለጹ ይታወሳል። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉም ይህን በማስመልከት ለቪኦኤ በሰጡት ገለጻ ለረጅም ጊዜ እርዳታ ወደ ትግራይ እንዳይገባ በምክንያትነት የሚጠቀሰውና ህወሀት በአፋር ክልል ከፈተ የተባለው ጥቃት ባይቆም የእርዳታ ቁሳቁሶ ችን የጫኑ ተሽከርካሪዎች ጉዞ ጀምረዋል ሲሉ አረጋግጠው ነበር። አሁን ላይ ታዲያ የጭነት ተሽከርካሪዎቹ መጓዝ አለመቻላቸው ታውቋል። ለዚህ ምክንያቱን የጠየቅናቸው ዶክተር ለገሰ ተከታዩን ምላሽ ሰጥተዋል። እየሄደ አይደለም። በዞን ሁለት በኩል አራት አምስት ወረዳዎች በወራሪው ኃይል በመያዛቸው በተለይም ደግሞ እርዳታው የሚያልፍበት የአባላ ኮሪደር ሙሉ በሙሉ እነሱ ስለተቆጣጠሩት እርዳታው መንቀሳቀስ አልቻለም ባለፈው የአፋር ልዩ ሀይልና ሚሊሻ በዛ አካባቢ ያሉትን ከፍተኛ ጉዳት አድርሶባቸው ስለነበረ በአንጻራዊነት ተረጋግቶ ነበር በኋላ በዚህም ምክንያት ያው እርዳታው እንዲሄድ መኪኖቹ ተንቀሳቅሰው በኋላ እንደገና ከተለያዩ ቦታዎች ተጠራርቶ ተኩስ አካባቢው ላይ ስለከፈቱና ውጊያው ስለእየተካሄደ በመሆኑ ሊመለሱ ይችሏል ማለት ነው ነዳጅና የእርዳታ እህል ጫኙ መኪኖች የኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ በሰጡን ማብራሪያ ጉዞ ጀምረው የተመለሱት የየትኛው ድርጅት የጭነት መኪኖች እንደሆኑ ባይገልጹም በኢትዮጵያ የዓለም ምግብ ፕሮግራም የሚሰሩ አንድ ቃል አቀባይ ለአሜሪካ ድምጽ ሲናገሩ ምግብና ነዳጅ የጫኑ የድርጅቱ መኪናዎች ገና ከሰመራ ወደ መቀሌ አለመንቀሳቀሳቸውን ገልጸዋል። መኪናዎቹ ወደ መቀሌ ጉዞ እንዲጀምሩ ከደህንነት አንጻር ሁኔታው አስተማማኝ አይደለም በማለት ያስረዱት ቃል አቀባዩ አስተማማኝ ያልሆነው በምን ምክንያት እንደሆነ ተጠይቀው ሁኔታው የተወሳሰበ መሆኑን በመግለጽ ጠቅላላ ያለ ምላሽ ሰጥተዋል። ቅድሚያ ጉዳያችን ሰብአዊ አቅርቦት የጫኑ ተሽከርካሪዎች ደህንነታቸው በተጠበቀ እና አስተማማኝ በሆነ ሁኔታ መጓዛቸው ነው ያሉት ቃል አቀባዩ፣ ለዚህም ከፌዴራል እና ከክልል ባለስልጣናት እንዲሁም ከየአካባቢው ማህበረሰብ ጋር በቅርበት እየሰሩ መሆናቸውን አስታውቀዋል። በህዋት ባለስልጣናትም በኩል እንዲሁ የእርዳታ ቁሳቁስና ነዳጅ የጫኑ መኪኖች ከሰመራ አልተነሱም የሚል አቤቱታ ቀርቧል። ይህን ጉዳይ በ ማንሳት የጠየቅናቸው ዶክተር ለገሰ አቤቱታውን አስተባብለዋል። ከሰመራም አልተነሳም ጉዞ ጀምሮ አለም የሚባለው ውሸት ነው የሚል ሀሳብ ያነሳሉ። ከትግራይ በኩል ተነስቷል። እነሱማ እርዳታው እኮ ወደዛ እንዲሄድ አይፈልጉም እኮ። እርዳታው ወደዛ አካባቢ ከሄደ በአለም አቀፍ ደረጃ የኢትዮጵያ መንግስት ላይ ጫና የማሳረፋማቸው ይቀንሳል። ስለዚህ የኢትዮጵያ መንግስት መንገዶቹን ዘግቷል፣ እርዳታ በአካባቢ አልደረሰም ህዝቡ እየተራበ ነው ብሎ ለመጮው ስለሚመቻቸው እና ይህንን አላማ አድርጎ ስለሚሰሩ መንገዱን ሙሉ በሙሉ ዘግቶታል እና እርዳታ እንዲመጣ ከፈለጉ እኮ ከአፋር ከያዟቸው ወረዳዎች ሙሉ በሙሉ ለቆ መውጣት ነው። ለቆ ወጥቶ መንገዱን ነጻ ማድረግ ነው። መንገዱ ነጻ ከሆነ የኢትዮጵያ መከላከያ ሰራዊት በዛ የለም፣ ሌላ ሀይል የለም። ሄዶ ውጊያ የሚፈጽም እና እርዳታው ወደዛ አካባቢ እንዳሄድ ስለሚፈለግ ነው እንዲህ የሚባለው። በአፋር ያለው ግጭት እርዳታ ወደ ትግራይ ክልል እንዳይደርስ ምክንያት መሆን አይችልም የሚሉት የህወሀት ባለስልጣናት ግን የፌዴራሉ መንግስት ሆን ብሎ እርዳታ ወደ ክልሉ እንዳይገባ ማድረጉን በመግለጽ ይከሳሉ። የእርዳታ ምግብ የጫኑ ተሽከርካሪዎች አፋር ክልል ላይ በተለያዩ አካላት መዘረፋቸውን በተመለከተ ላነሳውላቸው ጥያቄ ደግሞ የኮሙኒኬሽን አገልግሎት ሚኒስትሩ ምላሽ ይህ ነው። እሱ በተለያየ መልክ የእነሱ ሰርጎ ገቦች አሉ። እንደገና ደግሞ ከአፋር ክልልም ከነሱ ጋር ሳይዶ ሆኖ ወይም ደግሞ ከነሱ ጋር ወግ ነው የሚዋጉ ኃይሎች አሉ። ሰላማዊ ሰዎች መስለው በእርዳታው በተለይ ወደ አማራ መሄድ ለራሱም ወደ አፋር ለተፈናቃዮቹ የሚሄዱትን አልፎ አልፎ መዝረፍ ሁኔታ አለ። ግን ይሄ ያን ያህል የተጋነነ ሁኔታ ያለ አልፎ አልፎ ጨለማን ተገን በማድረግ ወይንም ደግሞ አሳቻ ቦታዎች በመጠበቅ የሚደረግ ነው እንጂ ከኅብረተሰብ እንትን ጋር ተያይዞ የሚነሳ ጉዳይ አይደለም። ወደ ትግራይ ክልል የሚሄደውም አይደለም፣ የተዘረፈው። ወደ ትግራይ ክልል የሚሄድ አይደለም፣ የተዘረፈው። ለቪኦኤ አስተያየታቸውን የሰጡት የዓለም ምግብ ፕሮግራም ቃል አቀባይም እዛው አፋር ውስጥ በአንድ አካባቢ ማህበረሰብ አባላት እንዲቆሙ የተገደዱት ተሽከርካሪዎች ለአፋር ክልል ተፈናቃዮች ሰብአዊ አቅርቦት ጭነው ከሰመራ ወደ አፋር ሲጓዙ የነበሩ መሆናቸውን ገልጸዋል። ተሽከርካሪዎቹ በሰላም ወደ ሰመራ መመለሳቸውንም ነው ያመለከቱት። ከእነዚህ ተሽከርካሪዎች ተዘረፈ የተባለው የሰብአዊ አቅርቦት መጠን ግን እየተጠና መሆኑን ጠቅሰዋል። ዘረፋ ተፈጽሞባቸዋል የተባሉት ተሽከርካሪዎች ወደ ትግራ የትግራይ ክልል ይሄዳሉ የተባሉት እንዳልሆኑ የህወሓት ባለስልጣናት ማረጋግጠዋል። የትግራይ ክልል የውጭ ግንኙነት የሚባል ቢሮ አስተባባሪ መሆናቸውን የሚናገሩትና በካናዳ የሚገኙት አቶ ዮሐንስ አብርሃ ወደ ትግራይ የተንቀሳቀሱ የእርዳታ ቁሳቁሶችን የጫኑ ተሽከርካሪዎች እንደሌሉ ተናግረዋል። በዚህ ጉዳይ ላይ እሳቸው የሰጡትን አስተያየት የዋሽንግተኗ ባልደረባዬ ኤደን ገረመው ታቀርባለች። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ አመሰግናለሁ ኬኔዲ። በትግራይ ክልል የውጭ ግንኙነት የሚባል ቢሮ አስተባባሪ መሆናቸውን የሚናገሩትና በካናዳ የሚገኙት የቀድሞ የኢትዮጵያ ዲፕሎማት አቶ ዮሐንስ አብርሃ በጉዳዩ ላይ በስልክ አነጋግረ ናቸው ነበር ምንም ነገር ወደ ትግራይ ክልል እንዳይገባ ከተዘጋ አስራ ስድስት ወራት መቆጠሩን ገልጸው በቅርቡ እርዳታ ለማስገባት የሚያስችል የሰላም ስምምነት ላይ እየተደረሰ ነበር ብለዋል። ሁኔታዎችን እናመቻች የሚል አንዳንድ መቀራረቦች ስለነበሩ በዛ ምክንያት እንደተባለው የውጭ ጉዳይ እንደዚህ አድርገናል ልከናል የሚል ነገር አውጥቶ ነበረ፣ ግን ሲጀምር ከመጀመሪያው የተንቀሳቀሰ ነገርም የለም። ወደ ትግራይ ተብሎ ማለት ነው። ወደ አፋር ተብሎ የተንቀሳቀሱ ነበሩ። እዛ ውስጥ አፋር ውስጥ ቪዲዮም እንዳየ ነው፣ በአንዳንድ ማህበራዊ ሚዲያ ላይ አፋር ውስጥ ዘርፏቸዋል። ወደ ትግራይ ተብሎ ግን የተንቀሳቀሰ ነገር የለም። ዓላማው ህዝቡን ማስራብ ስለሆነ የሚንቀሳቀስም አይመስለኝም በወደፊቱም እና የትግራይ ኃይሎች ናቸው እንደዚህ ያደረጉት የሚባለው የትግራይ ኃይሎች ትግራይ ውስጥ ናቸው ያሉት። የተጀመሩ መቀራረቦች ነበሩ። ኬንያ ላይ ያለ አለ አፍሪካ ህብረት የጀመረው አለ አንዳንድ ትልልቅ ሀገሮችን የጀመሯቸው መቀራረቦች አሉ። መቀራረቦቹ መጀመሪያ ህዝብ እየተራበ ስለሆነ ወደ ህዝቡ እርዳታ ይግባ፣ ህይወት አድን እርዳታ ይግባ የሚል መቀራረቦች ነበሩ። በቀጥታ ሳይሆን በእነዚህ አቀራራቢዎች ማለት ነው። ይህንም በተመለከተ ወደ ትግራይ እህል እንዲገባ እንፈቅዳለን ስላሉ በዛ ልክ እንልካለን ብለው ነበር። ይሄ ቃል ነው ማለት በጽሁፍ ሰፍሮ ተስማምተንበት መሬት ላይ የወረደ ሳይሆን እንደዚህ እናደርጋለን የሚል ቃል ሰጥተው ነበረ። በዛ መሰረት ደግሞ ምንም እንቅስቃሴ ሳይጀመር መሬት ላይ የውጭ ጉዳይ ሚኒስቴር መግለጫ ወጣ። ይሄን ያህል መኪና ወደ ትግራይ ተንቀሳቅሰዋል፣ በዚህ እናሳድጋለን የሚል አንድም ነገር ግን መሬት ላይ እንቅስቃሴ አልነበረ። ይህንን ሲደረግ ማለት ነው። ምናልባት ለምንድን ነው ታዲያ እንደዚህ የሚያደርጉት ካልሽኝ አሜሪካ ላይ የተጀመሩ እንቅስቃሴዎች አሉ በሴኔት እና በኮንግረስ። እነዚህ ምናልባት የኢትዮጵያ መንግስት የሚያስጨንቁ ስለሆኑ በትክክልም አደብ ሊያስገዙ የሚችሉ ስለሆኑ ኢትዮጵያ ላይ ያለውን ኢስታዊነት ዴሞክራሲ፣ ሰዎች መፈናቀል፣ መሞት፣ ግጭት ሊያስቆሙ የሚችሉ ስለሆኑ እነዚህን የውሳኔ ሀሳቦች እንዳያልፉ እንደተለመደው ለዛ ማደናቀፊያ ተብሎ የተደረገ ነገር ካልሆነ በስተቀር መሬት ላይ ምንም ምንም የተደረገ እንቅስቃሴ የለም። አቶ ዮሐንስ አያይዘው የአፋር ክልል መንግስት ሆነ ብሎ መስመሩን በመዝጋት ወደ ትግራይ ክልል ምንም አይነት ነገር እንዳይገባ እያደረገ ነው ካሉ በኋላ ይህ ደግሞ የፌዴራል መንግስቱ አቋም ጭምር መሆኑን ተናግረዋል። በህወሀት በኩልም ከታህሳስ ወር ጀምሮ የተተኮሰ አንድም ጥይት የለም ብለዋል። የኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ ለአሜሪካ ድምጽ በሰጡት ማብራሪያ ተሽከርካሪዎቹ የህዋ ታጣቂዎች የአባላ ማስመርን ዘግተው በከፈቱት ተኩስ ምክንያት ጉዟቸውን አቋርጠው መመለሳቸውን ገልጸው የነበረ ሲሆን አቶ ዮሐንስ ለዚህ ክስ ተከታዩን ምላሽ ሰጥተዋል። አንድ አካል የገንዘብ ምንጩ የሆነ የምግብ ምንጩ የሆነ የሰው ኃይል ምንጩ የሆነ ለመዋጋትም የትግራይን ድንበር ለመጠበቅ የሁሉም ምንጭ የሆነውን ህዝብ አስርቦ እቆያለሁ ብሎ እንዴት ሊያስብ ይችላል? የሚል አንድ ግልጽ የሆነ ጥያቄ መጠየቅ ነው። የራሱን ህዝብ ካስራበ ለእሱ ምግብ የሚሰጠው አካል አይኖርም፣ ድጋፍ የሚሰጠው አካል አይኖርም፣ የሚዋጋ ተዋጊ እንኳን የሚሰጠው አካል አይኖርም ማለት ነው። ይህንን ካደረገ ደግሞ በራሱ ላይ የሞት ፍርድ እየፈረደ ነው ማለት ነው እቆያለሁ ብሎ ያስበው ወይም ደግሞ የራሱን ስልጣን ለማደላደል ነው የሚባለው ሀይ ይህንን ሊያደርግ የሚያግዘውን ማህበራዊ መሰረቱን በረሃብ የሚገድልና የሚያጠፋ ከሆነ እንዴት አድርጎ ነው ሊቆየ የሚችለው የሚለው ጥያቄ ሲጠየቅ መልስ አይኖርም። ስለዚህ እንደዚህ ብለው ክስ የሚያቀርቡ በተለመደው አኳኋን የተለመደ የማታለል ስራ ለመስራት ካልሆነ በስተቀር ህወሓት ከአርማበር ወደ መቀሌ ወደ ትግራይ ክልል የተመለሰው ለሰላም ሲል ህብረተሰቡ ላይ እየደረሰ ያለውን የረሀብና የመድኃኒት እጦት ችግሮችን ለመቅረፍ በሚል ነው። በዋናነት ከዛ የተመለሰው። እንደዛ ባይሆን ኑሮ እዛ አካባቢ መቆየት ይቻል ነበረ፣ ወይም ደግሞ መቀጠልም ከዛም በኋላ የሚቻልበት ሁኔታ ይኖራል። ስለዚህ ምንክስ የሚያነሱ ሰዎች አንድ ግልጽ ጥያቄ መጠየቅ ነው። ይህንን ካደረገ ራሱ ላይ መተኮስ አይደለም ወይም ራሱ ላይ ደግሞ ለምን ይተኩሳል? የምን ጥያቄ የሚጠየቁ መልስ የሚያገኙ ይመስለኛል። በሌላ በኩል ኤችአር ስልሳ ስድስት ዜሮ ዜሮ እና ኤስ 3199 በሚል የተሰየሙት የአሜሪካ የህግ መምሪያ የህግ መወሰኛ ረቂቅ ህጎች የሁለቱን ሀገራቶች የቆዩ ግንኙነቶች የማያንጸባርቁ ናቸው ሲሉ የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ዴቪድ ሳተርፊልድን እና በኢትዮጵያ የአሜሪካ ጉዳይ ፈጻሚ አምባሳደር ትሬሲ አን ጄኮብሰን ዛሬ በጽህፈት ቤታቸው ተቀብለው ያነጋገሩት የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን ቅሬታቸውን ገልጸዋል። አቶ ደመቀ ረቂቅ ህግጋቱ በሀገሪቱ ሰላምና ዴሞክራሲን ከማስፈን ይልቅ የኢትዮጵያውያንን ህይወት አደጋ ላይ የሚጥሉ መሆኑን በመገንዘብ በአሜሪካ በኩል ውድቅ ሊደረጉ እንደሚችሉ እምነት አለኝ ማለታቸውን የውጭ ጉዳይ ሚኒስቴር በድረ ገጾች ላይ ባወጣው ዘገባ አስታውቋል። የትግራይ ክልልን ሰብአዊ አቅርቦት በሚመለከት ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትሩ ለልኡኩ በሰጡት ማብራሪያ ለክልሉ ያልተገደበ የሰብአዊ እርዳታ አቅርቦት እንዲኖር መንግስት ቁርጠኝነት ያለው መሆኑንና ማረጋገጣቸውን ነገርግን ነገር ግን ህወሀት በአጎራባሽ ክልሎች ላይ እያደረሰ ባለው ትንኮሳ ምክንያት የሰብአዊ እርዳታ ፍሰቱ ላይ እንቅፋት ተፈጥሯል ማለታቸውን የሚኒስትሩ ዘገባ አመልክቷል። ልዩ መልእክተኛው ዴቪድ ሳተርፊልድም የኢትዮጵያ መንግስት ሰላምና መረጋጋትን ለማስፈን ወስዷቸዋል ያላቸውን አዎንታዊ እርምጃዎች ሀገራቸው በአድናቆት የምትመለከተውና እውቅናም የምትሰጠው መሆኑንም መግለጻቸውን ዘገባው ይናገራል።